ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉ የሚጠበቀው የካቢኔት ሹምሹር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምፅ ገልጠዋል። የሚኒስቴር መስሪያ ቤቶቹ ቁጥር እንደሚቀንስ፣ ይህንኑ ተከትሎ በያዙት ኃላፊነት የማይቀጥሉ ወይንም ወደ ሌላ መስሪያ ቤት የሚሸጋሸጉ ሚኒስትሮች እንደሚኖሩም እነዚሁ ምንጮች ጠቁመዋል። እስክንድር ፍሬው ነው የላከልን፣ ዘገባው ነው። በአዲስ ዓመት አዲስ ካቢኔ፣ በአዲስ አደረጃጀት። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ይፋ እንደሚያደርጉት የሚጠበቀው ይኸው ነው። ሹምሽሩ ይፋ የሚደረገው በቀጣዩ ሳምንት ማክሰኞ ወይም ሐሙስ የሚደረገው የፓርላማ ስብሰባ አዲስ አዋጅ ካጸደቀ በኋላ እንደሚሆን ምንጮች ለአሜሪካ ድምፅ አስረድተዋል። የፌዴራል አስፈጻሚ አካላት አወቃቀር ማሻሻያ የተሰኘው የዚህ አዋጅ ረቂቅ መጠናቀቁንም ትናንት በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የመክፈሻ ስነ ስርዓት ላይ የተናገሩት ፕሬዝዳንት ዶክተር ሙላቱ ተሾማ አስታውቀዋል። የተከበራችሁ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት ክብራትና ክብራ በህዝብዊ የበጀት አመት መንግስት በዜጎች ተአማኒነት ያላቸው ተቋማት እንዲኖር ያሉትን እንዲጠናከሩ በርካታ ስራዎችን ትኩረት ሰጥቶ ይሰራል። በዚህ ረገድ ተግባራዊ ከሚደረጉ ተቀዳሚ ተግባሮቻችን መካከል አንዱ የፌደራል አስፈጻሚ አካላት አወቃቀር ማሻሻ ነው። መንግስታዊ ተቋማት ግልጽ ዓላማ ያላቸው በቅንጅት የሚሰሩ ውጤታማና ወጪ ቁጣቢ እንዲሆኑ በማድረግ የፌደራል መንግስት መስሪያ ቤቶችን በጥልቀት በማጥናት ተገቢውን ማሻሻ በማድረግ ረቂቅ አዋጅ አዘጋጅቶ ያጠናቀቀ ሲሆን በቅርብ ጊዜም ውስጥ ለተከበረው የሕዝብ ተወካዮች ምክር ቤት ይቀርባል። ይህ አዋጅ ሰሞኑ ሲጸድቅ የሚኒስቴር መስሪያ ቤቶች ቁጥር በከፍተኛ ሁኔታ እንደሚቀንስም ምንጮች ለአሜሪካ ድምፅ አስረድተዋል። በዚህም መሰረት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤትን ጨምሮ ወደ አስር የሚጠጉ የሚኒስቴር መስሪያ ቤቶች ከሌሎች ጋር እንደሚቀላቀሉ ወይም እንደሚታጠፉ እነዚሁ ምንጮች አመልክተዋል። እስካሁን ባለው አወቃቀር ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ የኢትዮጵያ ካቢኔ ሰላሳ አንድ አባላትን ያቀፈ ነው። ከመካከላቸው 29ኙ ደግሞ የሚኒስቴር መስሪያ ቤቶችን የሚመሩ ሚኒስትሮች መሆናቸው ይታወቃል። አዲሱ አዋጅ ግን 29ኙን ወደ 19 ዝቅ የሚያደርግ ነው ብለዋል የመንግስት ምንጮች። ይህንኑ ተከትሎም ከያዙት ኃላፊነት የሚነሱ ወይም ወደ ሌላ ተመሳሳይ ኃላፊነት የሚሸጋሸጉ እንደ አዲስም የሚሾሙ ሚኒስትሮች እንደሚኖሩ አመልክተዋል። የፌዴራል አስፈጻሚ አካላት አወቃቀር ማሻሻያ የተሰኘው ረቂቅ አዋጅ በፓርላማው ከጸደቀ ያንን ተከትሎ የሚካሄደው የካቢኔ ሹምሽርና ሽግሽግ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛው ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ